በከባድ የስነ ምግባር ግድፈት ከአመራር አባልነትና ከድርጅቱ የተሰናበቱ ግለሰቦች የሲዳማን ሕዝብ ጥያቄ ለማደናቀፍ እየተንቀሳቀሱ ነው ሲል በአቶ ዱካሌ ላሚሶ የሚመራው የሲዳማ አርነት ንቅናቄ ሲአን ዛሬ ባወጣው መግለጫ ከሰሰ። በሌላ በኩል ሕጋዊ የሲዳማ አርነት ንቅናቄ ሲአን በእኛ የሚመራ ነው የሚለው የነ ዶክተር ሚሊዮን ቱማቶ ቡድን የብሔራዊ ምርጫ ቦርድ ፈቃድ ያለን እኛ ነን ቢልም ባለው ሁኔታ ለማንም እውቅና እንደማይሰጥ ነገር ግን እንደማይሰጥ ነገር ግን በ2010 ዓ ም በተካሄደ በነ ዱካሌ ላሚሶ ምርጫ ላይ አቤቱታ ቀርቦ እየታየ መሆኑን ብሔራዊ የምርጫ ቦርድ አሁን ገልጿል። ሪፖርተራችን ዮናታን ዘብዲዮስ ከሐዋሳ ዝርዝር ዘገባውን ይዟል። በእነ አቶ ዱካሌ ላሚሶ የሚመራው የሲዳማ አርነት ንቅናቄ ሲአን ዛሬ ባወጣው መግለጫ እውነትን መቀበል የማይፈልጉ ለሕዝብ ፍላጎት ክብር የሌላቸው ቡድኖች የሰዳማን ሕዝብ አገር አፍራሽ አድርጎ ከማቅረባቸውም በላይ አገርን የማዳንና የመምራት ኃላፊነት በእነሱ ትከሻ ላይ ብቻ የተጣለ ሆነው እየቀረቡ ይገኛሉ ብሏል። መግለጫው ጸረ ዲሞክራሲና በኒዋ አብዱ ያሏቸው የሰዳማ ብሔር ተወላጆችና ቡድኖች የሰዳማ ሕዝብ ለዘመናት ሲታገል ለተነበረው ራስን በራስ ማስተዳደር ጥያቄ እንድደናቀፍ እየተንቀሳቀሱ ነው ብሏል። በሌላ በኩል ንቅናቄውን ለግል ጥቅም ለማዋል የሚፈልጉ አካላት ከጸረ ሕዝብ ኃይሎች ጋር በመተባበር ከንቅናቄ እውቅና ውጭ በስም የተለያዩ መልእክቶች ሰዎችን እያስተላለፈ መሆኑን ገልጿል። የሲዳማ ነጻነት ንቅናቄ ሲያን ሊቀመንበር እሳቸው ብቻ መሆናቸውን የሚናገሩት አቶ ዱካሌ ላሚሶ ትክክለኛው ሲያንና አመራሮቹ እነሱ ብቻ መሆናቸውን ተናግሯል። ትክክለኛ አመራር የትኛው ነው የሚባለው፣ ይሄኛው አመራር ነው። ይሄ አመራር የተመረጠው ነሐሴ 19 2010 ጠቅላላ ጉባኤ ከወረዳ መጥቶ ጠቅላላ ጉባኤ፣ ከጠቅላላ ጉባኤ የሚወጡ ደግሞ ማዕከላዊ ኮሚቴዎች አሉና ከማዕከላዊ ኮሚቴው አስመራጅ ኮሚቴ ተመርጦ አስመራጅ ኮሚቴው ጠቆማችን ተቀብሎ ድምፅ ተሰጥቶ በዛ ድምፅ መሰረት የተመረጡ አደባባይ ላይ ተመራርጦ እኔን ሊቀመንበር አድርጎኝ እነዚህ ወንድሞችን አሁን የተሰጡትን የመዋቅር ስም አግኝቶ ከዛ በኋላ የሀገር ሽማግሌ ወጥቶ መርቆ ምለን ተማምለን መሬት ይዘን አሁን እነዛም አሁን እኛን ብሎ ከሚሉት የሚጭምር ይሄ የተቀረጸ ግልጽ ስራ የተሰራበት ምርጫ ነው። ይሄ ምርጫ ሲካሄድ አሁን ያልኩት ፕሮሰስ ውጪ ከምርጫ ቦርድም ተወካይ መጥቶ አብሮ አይቶ ታዝቦ ትክክል ነው ብሎ ሄዶ ዶኩሜንት ሄዶላቸው በዚህ ያለፈው የሚመራ ይሄ ነው በ2010 ዓመተ ምህረት ምርጫ ጠቅላላ ጉባኤ ሳይሟላ ነው የተካሄደው እየተባለ በነ ዶክተር ሚሎን ቱማቶና በዶክተር አየላሊቶ የሚቀርበው ክስ ከሁኔታ የተላቀና እነሱም በወቅቱ አምነውበት የፈረሙበት ነው ብሏል አቶ ዱካሌህ። በምርጫው ላይም ንቅናቄው ከነበረው ከ104 የማዕከላዊ ኮሚቴ አባላት 95 በመቶ መገኘቱን ተናግረው ይልቁንስ ለውጥ የማይፈልጉ እኛ ብቻ ካልመራን ነው የሚሉ አካላት ከሀገር ውስጥም ከውጭም መዋቅር ዘርግተው ድርጅቱን ለመከፋፈል ዘምቷልም ብሏል አቶ ዱካሌ በዚህ ወቅት እንዳ ያሉት ዜጎች ታፍሰው የታሰሩ ሲሆን የፍትህ አካላት በነጻነትና ያለ ፖለቲካ ጣልቃ ገበነት እንዲሰሩ መንግስት ማድረግ አለበት። ምን ያሉትም በመሆኑም ድርጅቱ ይህንን አሳሳቢና አስጊ ያለውን ተግባር መነሻ በማድረግ ባለ አምስት ነጥብ የአቋም መግለጫ አውጥቷል። የንቅናቄው የህዝብ ግንኙነት ኃላፊ አቶ ደሳለኝ ሜሳም አንደኛ፣ ህዝባችን ለዘመናት የወደቀለትን የመብት ጥያቄ ለማደናቀፍ የሚንቀሳቀሱ ለውጥ ቀልባሾችና ፖለቲካ ደላሎች በዘመናት መስዋዕት የተከፈለውን ህገ መንግስታዊ የመብት ጥያቄ ለማስተጓጎል እየተራወጡ ያሉ ጥቂት ግለሰቦችን ድርጅታችን እጅግ አጥብቆ እያወገዘ ከዚህ እኩይ ተግባራቸው እንዲቆጠቡ አጥብቆ ያስጠነቅቃል። ሁለተኛ፣ በድርጅታችን መተዳደሪያ ደንብ መሰረት ከባድ የዲስፕሊን ግድበት ታይቶባቸው በድርጅቱ የበላይ አካል በሆነው ማዕከላዊ ኮሚቴ ውሳኔ ከድርጅታችን አመራርነትና አባልነት የሰናበቱ ግለሰቦች በሲአን ስም የሚያስተላልፉት ማንኛውም አይነት መልእክቶች ድርጅታችንን የማይወክሉና የህዝብን ታሪካዊ ጥያቄ ከጸረ ሲዳማ ኃይሎች ጋር በመተባበር ለማደናቀፍ የተማማሉ ግለሰቦች ተግባር እንደሆነ እያሳወቅን፣ እነዚህ ግለሰቦችም ከጸረ ህዝብ ተግባራቸው እንዲቆጠቡ አጥብቀን እናስጠነቅቃለን። አራተኛ የፖለቲካ ጣልቃ ገብነት የሌለበት የፍትህ ስርዓት መስፈኑ ለዲሞክራሲ ማበብና ለሀገራችን ሰላምና አንድነት አማራጭ የሌለው እንደሆነ ድርጅታችን ያምናል። በመሆኑም አሁንም በሀገራችን እየታየ ያለው የፍትህ ተቋማት በፖለቲካ ፍላጎት የሚመሩ መሆኑ ሀገራችንን ዳግም ለችግር እንዳይዳርግ መንግስት አስፈላጊውን ጥንቃቄ እንዲያደርግ እናሳስባለን። አምስተኛ የክልሉ መንግስትና ሌሎች ጉዳዩ የሚመለከታቸው አካላት የሲዳማ ህዝብ ጥያቄን በህዝበ ውሳኔ ለማረጋገጥ የተደረሰበትን ደረጃ ለህዝብ ይፋ እንዲያደርግ እናሳስባለን። በሌላ በኩል ያለፈው ቅዳሜ አስቸኳይ ጉባኤ ጠርቶ በወቅታዊ ጉዳይና በ2012 ብሔራዊ ምርጫ ዝግጅት ዙሪያ የመከረውና ሊቀመንበሩም ዶክተር ሚሎን ቶማቶ ነው የሚለው የስዳ ማርነት ንቅናቄ ሲያን ህጋዊ የስዳ ማርነት ንቅናቄ በእኛ የሚመራ ነው፣ የብሔራዊ ምርጫ ቦርድ ፍቃድ ያለንም እኛንን ማለታቸውን ቪኦኤ ትላንት ዘግቦ ነበር። ነሐሴ 19 2010 ዓ.ም የተደረገው የንቅናቄው አመራሮች ምርጫ ተጭበርብሯል የሚሉት እነ ዶክተር ሚሎን ቶማቶ እንደዛም ሆኖ የህዝቡ የመረጠን እኛን ነው። ሌላ ቡድን አናውቅም ብለዋል። በተደረገው ምርጫም እኛም አናውቃቸው መጀመሪያ ያልነበሩ አዲስ ማዕከላዊ ኮሚቴ አባላት ተካተዋል ሲሉም ከሰዋል። የብሔራዊ ምርጫ ቦርድ የኮሚኒኬሽን አማካሪ ሶሊያና ሽመልስ በስልክ ለቪኦኤ በሰጡት መግለጫ አሁን ባለው ሁኔታ ምርጫ ቦርድ ለማንም እውቅና እንደማይሰጥ ነገር ግን በ2010 ዓ.ም በተካሄደ በነዱካ ሌላ ሚሶ ምርጫ ላይ አቤቱታ ቀርቦ እየታየ ነው ብሏል። የስዳማ አርነት ንቅናቄ ሲያን ተመሳሳይ ውዝግብ ውስጥ ሲገባ ይህ የመጀመሪያው አይደለም። ለአሜሪካን ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም